በባህር ዳር ከተፈጠረው ክስተት በኋላ በሰበቡ አመራሮችንም ሆነ አባላቶችንና ደጋፊዎችን እያሰረ ነው። ይህም ያለምንም ቅድመ ሁኔታ በአስቸኳይ ይቁም ሲል በጠበቃ ሄኖክ አክሊሉ በንባብ የቀረበው መግለጫ ጠይቋል። በምክር ቤቱ እንቅስቃሴ ላይ የሚደረገው መንግሥታዊ ተጽዕኖ ከዕለት ወደ ዕለት እየበረታ ሄደው አሁን ወደ ለየለት የኃይልና የጭቆና ደረጃ ደርሶ ይገኛል። ይህ ድርጊት ለሀገራችን ከፍተኛ የኋልዮሽ ጉዞ ነው። ይህ የለየለት የጭቆና እርምጃ ምክር ቤታችን በሰላማዊ መንገድ የሚያደርገውን ትግል የማያዳክም መሆኑና እንዲያውም በተቃራኒው ይበልጥ የሚያጠናክረው አደራውን ለሰጠን ለአዲስ አበባ ሕዝብ በዚህ አጋጣሚ መግለጽ እንወዳለን። የባለአደራ ምክር ቤቱ ሰብሳቢ ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ በሰላማዊ መንገድ ኢህአዴግን በመቃወማቸው ብቻ ለእስር ተዳርገው በሽብር ክስ የተመሰረተባቸው የህሊና እስረኞች በመሆናቸው የኢትዮጵያ ሕዝብ ከጎናቸው ሊሰለፍ ይገባል ብሏል። ኢትዮጵያ ዛሬ የህሊና እስረኞች ያሉበት ሀገር ሆናለች። የህወሓት አገዛዝ ከተገረሰሰ አንድ ዓመት በኋላ ኢትዮጵያ ውስጥ የህሊና እስረኞች ተፈጥረዋል። ይህ ሊሰመርበት ይገባል። እየተደረገ ያለው የለየለት ጭቆና ነው ያለው እስክንድር ነጋ፣ አፈና ውስጥ በመሆናችን በውጭ የሚገኘው ኢትዮጵያዊ ይህንን ተገንዝቦ ጫና እንዲያሳድርም ጥሪ አቅርቧል። እኛ በጭቆና ቀንበር ውስጥ ነን። ሰላማዊ ሰልፍ በተለይ አዲስ አበባ ላይ ሰላማዊ ሰልፍ እንዳናደርግ፣ ህዝባዊ ስብሰባዎች እንዳናደርግ ማዕቀብ ተጥሎብናል። ይኸው እኔ ዛሬ ስገባ ወደዚህ ን ጋዜጣዊ መግለጫ ለመስጠት ወደዚህ አዳራሽ ስገባ ሲቪል የለበሰ ፖሊስ እንዳልገባ ከልክሎኝ ነበረ። ተገፈታትረን ነው እኔ ወደዚህ አዳራሽ የገባሁት ቀደም ብላችሁ የመጣችሁን ጋዜጠኞችንም ወደ ውስጥ እንዳትገቡ ሲከላከል ነበረ ሄኖክ እና ሌላ አንድ አባላችንንም በፖሊስ መኪና ይዘው ሄደው ነበረ ስለዚህ እዚህ ታፍነናል ውጭ ያላችሁ ግን ሙሉ ለሙሉ ነፃ ናችሁ ይህንን አፈና ገና መታገል አለብን ውጭ ያለው ዳያስፖራ ግን ነፃ ናችሁ ድምፃችሁን አሁን እንድታስሙልን ጥሪ ያስተላልፋለሁ ጠበቃ ሄኖክ አክሊሉ የታሰሩ ደንበኞቼን ለመጠየቅ ሲሄድ በሽብር የታሰሩት የሰብአዊና ዴሞክራሲያዊ መብት ጥሰት እየተፈጸመባቸው መሆኑን ተመልክቻለሁ ብሏል። እስክንድር ነጋ በበኩሉ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ጊዜያዊ ስልጣናቸው ሰኔ 30 በመጠናቀቁ ሊቀጥሉ አይገባም ብሏል። ኢንጂነር ታከለ ኡማ አሁን ከኦሮሚያ ክልል ጋር ተቀናጅተው መጠነ ሰፊ የሰብአዊ መብት ጥሰት እዚህ ከተማ ላይ እንዳደረሱ ከማድረሳቸው አኳያ በአዲስ አበባ ምክትል ከንቲባነት በከንቲባነት መቀጠል አይገባቸውም። በተለይ አሁን አሁን ማንነታቸውን በጣም በግላጭ አሳይተውናል። ባህር ዳር ላይ ተፈጠረ ለተባለ ችግር ከኦሮሚያ ክልል ጋር ተቀናጅተው አዲስ አበባ ውስጥ በርካታ ንጹሃንን ለእስር እንዲዳረግ አድርገዋል። ይህ ከሆነ በኋላ የባልደራስ ምክር ቤቱ ሰብሳቢ እስክንድር ነጋ አዲስ አበባ ራሷን የቻለች ክልል ነች እያለ ለቀረበለት ጥያቄ ምላሽ እየሰጠ ያለ አስር በማይሆኑ ወጣቶች በተፈጠረ ግርግር መግለጫው ተቋርጧል። መግለጫው ከመጀመሩ በፊት ሲቪል የለበሱ ወጣቶች ጋዜጠኞች ወደ አዳራሹ እንዳይገቡ ሲከላከሉ እንደነበር ተመልክተናል። መግለጫው ከተቋረጠ በኋላም የኢፌዴሪን ሰንደቅ ዓላማ ይዘው ባንዲራው ይህ ነው እያሉ በኃይል ሲናገሩ ነበር። በመጨረሻም የአካባቢው ፖሊሶች የተሰባሰበውን ሰው ወደ መጣበት እንዲሄድ አድርገዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ